ወሱ ቅይ ወለቶ ሰላም ለማይጸነኪ ለእግዚአብሔር ማይፈዱ ዘሃነ ጸኪ የማነዱ ማርያም ምእስት ማርያም ምእስት ዘመና ዘእምነ ዘእምና ረዱ ማርያም ንግል ምእስት ዘእምና ረዱ ሀብየኪ ያንቀ አዱ ለረኪበ ኩሉ መፍቀዱ ምስለ ካልኡ አይነየ አህዶ